ወቅታዊ ጉዳዮች። የቀድሞው የደርግ አባልና የጎጃም ክፍለ አገር ተጠሪ የነበሩት ምክትል መቶ አለቃ እሸቱ ዓለሙ መኖሪያቸውን ኔዘርላንድስ ካደረጉ 25 ዓመታትን አስቆጥረዋል። የአገሪቱም ዜጋ ሆነዋል። በቅርቡ ግና መጠለያና ዜግነት የቸረቻቸው አገር ዝሄግ በሚገኝ አንድ የአካባቢ ፍርድ ቤት በወንጀል ተጠርጣሪ አድርጋ ክስ መስረታባቸዋለች። የክስ ወንጀሉ ጭብጦችም በኢትዮጵያ አብዮት ወቅት ለሰባ አምስት ወጣት እስረኞች ይወጥፋት በዘጠኝ እስረኞች ላይ የደረሰ ሥቃይና በሁለት መቶ አርባ እስረኞች ላይ ለተፈጸሙ ከባድ ግፎች ተጠያቂ ነዎት የሚል ነው። ይህንኑ ጭብጥ ተመርኩዞ በቀድሞው የደርግ አባል ላይ እንደምን ክሶቹ ሊመሰረቱ እንደበቁ እዚያው ሀገረ ሆላንድ ነዋሪ የሆነው ጋዜጠኛ ክንፉ አሰፋ በቅርበት የተመለከተውን እንዲህ አስረድቶናል። የኔዘርላንድ ፍርድ ቤት ወይም የኔዘርላንድ የዓለም አቀፍ የወንጀል መርማሪ ቡድን አቶ እሸቱ አለሙን በጦር ወንጀል ተጠርጥሮ ክስ መስርቶባቸዋል። ክሱ የተመሰረተው ኖቨምበር ሁለት ሺ አስራ ሰባት ላይ ነው። ግን ሁኔታው የጀመረው አሁን አይደለም። ይህ ጉዳይ የጀመረው ቀደም ብሎ ነው። አቶ እሸቱ ወደ ሆላንድ የመጡት በሺ ዘጠኝ መቶ ዘጠና አንድ አመተ ምህረት ከቡልጋሪያ ከነበሩበት ሀገር ነው። እዚህ እንደመጡ ስደት ጠየቁ። ስደት ጥያቄያቸው ተቀባይ ያገኘ ከዛ፣ የሆላንድ ዜግነትም አግኝተው ሆላንድ እየኖሩ በተለይ ደግሞ ከኅብረተሰቡ ጋር ተቀላቅለው አብረው እየኖሩ ባሉበት ሰዓት ነው ጉዳዩ በአንድ ጋዜጣ የተነሳው በሺህ ዘጠኝ መቶ ዘጠና ስምንት ዓመተ ምሕረት ነው። እንግዲህ አንዲት የሆላንድ ጋዜጠኛ አንድ አርቲክል ጻፈች አቶ እሸቱ አለሙን በተመለከተ እና ይህንን ጉዳይ ከዚህ በፊት በኢትዮጵያ ኮሚኒቲ ተጀምሮ የነበረ ቢሆንም ችላ ተብሎ ነበር። ያ ጋዜጣ ከወጣ በኋላ ግን አለም አቀፍ የወንጀል ጉዳይ ተከታታዮች አቶ እሸቱን መከታተል ጀመሩ እና ባለፈው ፍርድ ቤት ነበርኩኝና ፍርድ ቤት ላይ ሲናገሩ እንደሰማሁ በስልክ ሁሉ ሲነጋገር የነበረውን ነገር ይቀዱ እንደነበረ እና ያንን ለማስረጃ እንዳቀረቡትም ሲናገሩ ሰምቻለሁኝ። እና ከዛ በኋላ ምንድነው ያደረጉት? በሁለት ሺ ዘጠኝ ምርመራውን ጀመሩ። በሁለት ሺ አስራ ሁለት ኢትዮጵያ ሄዱ። እነዚህ ቡድኖች ኢትዮጵያ ሄደው ከኢትዮጵያ መንግስት ጋራ ድርድር ጀመሩ መረጃ እንዲሰጣቸው ይህንን ሰው ፍርድ ቤት ለማቅረብ የኢትዮጵያ መንግስት ደግሞ ያው አስራ ሁለት ዓመት የፈጀ ሂደት ውስጥ ይህን ጉዳይ አንስተን ፍርድ ሰተንበታል የሞት ፍርድ ነው እንግዲህ የተፈረዱ ከሀምሳ ሰባት ሰዎች ጋራ እንደለይ እና ይህንን ጉዳይ እኛ ስለጨረስ ነው መልሳቸው ለእኛ ስጡን ይሏቸዋል በዚህ ሰዓት የሆላንድ ምርመራ ቡድን አይ ዜጋችን ነው አንደኛ ሁለተኛ ደግሞ ኢትዮጵያ የሞት ፍርድ የምታስተናግድ ሀገር ስለሆነች አንሰጥም ይሏቸዋል በዛ ይለያያሉ አንተባበርም ይሏቸው እና ይቆማል እዛ ላይ በሁለት ሺ አስራ ሁለቱ ነው የሆነው እዛ ከሁለት ሺ አስራ ሁለት በኋላ ምንድነው ያደረጉት? የኔዘርላንድ የምርመራ ቡድን በውጭ ያሉ ኢትዮጵያውያኖችን በዛን ወቅት በአስራ ዘጠኝ ሰባዎቹ በነበረው ወንጀል እና ወጣቶች ግድያ ተሳታፊ የነበሩ እና ተጠቂዎችን እያሰባሰቡ ማነጋገር ጀመሩ። ከብዙ መረጃዎች በኋላ በሁለት ሺ አስራ አምስት የዛሬ ሁለት ዓመት ማለት ነው የሚኖሩበት ቦታ አምስተልፌን ወይ ወይም አምስተርዳም ሰብ አርብ ከሚኖሩበት ቦታ አቶ ሸቱን አሰሯቸው እና ለሁለት አመት እስር ቤት ሆነው ነው እንግዲህ ጉዳዩን እንደገና በበለጠ ሲመረመር የነበረው። ከዛ በኋላ ባለፈው ሳምንት ጉዳዩ በኦፊሻል በፍርድ ቤት ተከፍቶ እየታየ ነው ያለው እና አለም አቀፍ የሆኑ ጋዜጠኞች በጣም ብዙ በቦታው ተገኝተው ጉዳዩን ሲከታተሉ ነበረ። የተመሰረቱት ዋነኛ ክሶች አንዱ ሰባ አምስት ወጣት እስረኞችን መግደል፣ ዘጠኝ እስረኞችን ማሰቃየትና ሁለት መቶ አርባ እስረኞች ላይ ከባድ ግፍ መፈጸም የሚሉት ከተዘረዘሩ ክሶች ዋነኞች እንደሆኑ ይነገራል። በእነኚህ ክሶች ላይ በመቶ አለቃ ሸቱ በኩል የተሰጡት የእምነት ክህደት ምላሾች ምንድን ናቸው? ወይም በእሳቸው የመከላከያ ጠበቃዎች በኩል እንግዲህ። አቶ ሸቱ የመጀመሪያው ቀን ይህንን ወንጀል ሲነበብላቸው የተሳሳተ ሰው ነው የያዛችሁት ነው ያሉት። ተሳስታቸዋል። እኔ አይደለውም አላቅም ነበር ያሉት በኋላ የምስክሮች ቃል እየተሰማ በሄደ ጊዜ በጣም ስሜታዊ ሆነው ይቅርታ እስከመጠየቅ ነው የደረሱት። ወንጀሎቹ በጣም ከባድ ናቸው። በጅምላ አይደለም እነዚህ ሰዎች አሁን ክስን ያቀረቡት ሰባ አምስት ሰው ወይንም ደግሞ ዘጠኝ የተዘቃዩ ወይም ሁለት መቶ አርባ ከህግ ውጭ ያለ ፍርድ ቤት ትእዛዝ የታሰሩ ሰዎችን ጉዳይ ሳይሆን እያንዳንዱ ግለሰብ በእያንዳንዱ ሰብአዊ ፍጡር ዶሴ ተከፍቶ ነው አንድ ሰው ይህን ያህል እንዴት ተደርጓል፣ ሁለተኛው ሰው እንዴት እያሉ ሰባ አምስቱን ለምሳሌ ሟቾችን ያቀረቡት እና ያ ማለት በጅምላ ግድያ ወይም ሳይሆን እንደ አንድ ሰው መሞት እና ያ ሰው ደግሞ ያለ አግባብ እንዴት እንደሞተ የሚዘረዝር ሰባ አምስት ዶሴዎች ተከፍተውባቸዋል። በዛ ላይ እሳቸው ደግሞ ከዚህ ቀደም ፈርመውበት የነበረው ቤታዊ እርምጃ ይወሰድበት የሚል መረጃ ሁሉ በእጃቸው ይዘው ነበር እና የኔ አይደለም ብለው ሲክዱ በምስክሮች ማረጋገጥ ሲጀምሩ ተነስተው ይቅርታ ጠየቁ። ይቅርታ መጠየቃቸው ብቻ ሳይሆን ከይቅርታ በኋላ ደግሞ አይ እዚያ ነገር ውስጥ እኔ የለውም በፕሮፓጋንዳ ነበር ስሳተፍ የነበረው የሚል ሀሳብ አቅርበው ነበረ። በነገራችን ላይ እዚህ ሆላንድ ብቻ መጥተው የተናገሩ ምስክሮች አልነበሩም። ኢትዮጵያም በቪዲዮ በጣም ብዙ ምስክሮችን ቀርጾ አምጥተው በችሎቱ ላይ ሲያሰሙ ነበር። ከአካባቢ ሕጎቹ እና ብዙ አላንቀሳቀስ ሲላቸው ስሜታቸው እንደተጎዳ እና በዛ በተፈጠረው ነገር በጣም እንዳዘኑ ይቅርታም ለመጠየቅ እንደተገደዱ ነው እንዲህ ለማየት የተቻለ ነው። ወቅቱ መቼ ነበር? በዛ በቀድመው ከሽብር ዘመን ኢትዮጵያ ውስጥ በነበረው በአብዮቱ ወቅት ነው። በተለይ ከዚህ እስከዚህ አመተ ምህረት በሚል የተጠቀሰ አለ። ሰዎቹ ተፈጽመዋል የተባሉበት የት አካባቢ ነው? አንድ አካባቢ ላይ ተኮረ ነው? አንድ አካባቢና አንድ አመት ላይ ነው። በፈረንጆቹ አቆጣጠር በሺ ዘጠኝ መቶ ሰባ ስምንት አመተ ምህረት በጎጃም ውስጥ ነው። በቪዲዮ ሁሉ ሲታይ የነበረው እንግዲህ ፍርድ ቤት ውስጥ ምንድን ነው የሆነው? ቅዱስ ሚካኤል ቤተክርስቲያን አለ። ያን ቅዱስ ሚካኤል ቤተክርስቲያን የእስር ክፍል ከፋፍለውት እዛ ውስጥ ሰዎችን ቶርች ሲያደርጉ የነበረበትን ቦታ በቪዲዮ ሲያሳዩ ነበረ። በጉግል ማፕ እና እንደገና ድሮ የነበረበትን ቦታ ያ ሲሆን ጎጃም ቤተ መንግስቱ አቶ ሸቱ ይኖሩበት የነበረው ቤተ መንግስት በመቶ ወይም ሀምሳ ሜትር ያህል ርቀት ላይ ነው ያለው እና ከዛ ሆነው ሰዎች ሲሰቃዩ ሁሉ ያዩ ነበር። ትእዛዝ ነበር ሲሰጡ የነበረው ነው ሲሉ የነበሩት ምስክሮቹ። ምስክሮቹ በሰዎች ብቻ ሳይሆን በፕሮፌሽናል ስም ነው እንግዲህ የተደገፈው። ለምሳሌ ፕሮፌሰር አቢንክ የሚባል የሆላንድ ኢትዮጵያ አጥኚ ያለ፣ አቶ ክፍሉ ታደሰ እና ዶክተር ካሳ የሚባሉ መጽሐፍ የጻፉ እነዚህ ሁሉ መጥተው ይህንን ጉዳይ አረጋግጠው መስክረዋል እና የተደረገው ሁኔታው ያ ሁሉ ነገር የተፈጸመው በጎጃም ውስጥ በሺ ዘጠኝ መቶ ሰባ ስምንት አመተ ምህረት እንደሆነ ነው የተናገሩት። በዛ ወቅት የእሳቸው የኃላፊነት ደረጃ ምን ነበር? ይህንን አይነቱን ግድያና ስርዓት ለማስፈጸም ወይም ለመፈጸም የእሳቸው በዛ ወቅት እንግዲህ አንድ መቶ ሀያዎቹ የደርግ አባላት አንዱ ናቸው። ዋነኛ ከሚባሉት የጎጃም የደርግ ተጠሪ ናቸው። ያንን ነገር ሲያደርጉ በሙሉ ያለሳቸው ፍቃድ እና ያለሳቸው ውሳኔ አይደረግም። ሰዎች ወደ ፍርድ ቤት አይቀርቡም። ፍርድ ቤቱም ዳኛውም ውሳኔ ሰጪውም እሳቸው ነበሩ የሚል ነው በፍርድ ቤት ሲቀርብ የነበረው ማስረጃ ያሳየን የነበረው እና በዛን ጊዜ እሳቸው እንግዲህ የጎጃም ክፍለ ሀገር የደርግ ተጠሪ ነበሩ። የዚህ አይነቱ ድርጊት በኔዘርላንድ ውስጥ ሲካሄድ በተለይ ከኢትዮጵያውያን የመጀመሪያ ናቸው ወይስ ከሌላም መጤ ከሆኑ ሰዎች የዚህ አይነቱ ክስ ሲመሰረት ኔዘርላንድ ዓለም አቀፍ ወንጀል ችሎት ያለባት ሀገር ናት፣ ሄግ። በተለይ እንደዛም ሆኖ በተጓዳኝ ደግሞ የሀገሩ ሎካል ፍርድ ቤት በስደት የሚመጡ እንደዚህ በወንጀል የተጠረጠሩ ሰዎችን እያቀረቡ ፍርድ ይወስነውባቸዋል። ለምሳሌ በሁለት ሺህ አስራ ሶስት በ1994ቱ ሩዋንዳ ላይ በተፈጠረው ጥፋት ሁለት ነጋዴዎችን እንደዚሁ ልክ እንደ አቶ ወሸቱ ከሰዋቸው አስራዋቸው የአስራ ሰባት አመት ፍርድ ሰጥተው በይኖባቸዋል። በኢራቅ ጦርነት ላይም እንደዚሁ በኬሚካል የጦር መሳሪያ ተባብሯል የተባሉ አንድ ሳይንቲስትም እንደዚሁ አስራ ስድስት አመት ባለፈው አመት ተፈርዶባቸዋል። በዛን ሰዓት እንግዲህ በአቶ ወሸቱ ላይ ክሱን ከመሰረቱ በኋላ አቃቤ ጓ ኒኮለ ፎንግሃንዝ የምትባል ሴትዮ ኔዘርላንድ ለእንደዚህ አይነት ወንጀል ለሚሰሩ ሰዎች ሴፍ ሄቨን ወይንም ደግሞ ምድረግነት መሆን የለባትም መቀጣጫ መሆን አለበት ሲሉ አቶ እሸቱ ላይም እንደዚሁ የእድሜ ልክ እስራት እንዲበይንባቸው ጠይቀዋል። ያ እንግዲህ ለወደፊት ነገር አድርገው ወደ ውጭ ለሚወጡ ሰዎች ትልቅ ትምህርት ይሆናል ከሚል ነው። አሁንም በኢትዮጵያ በሌሎች ሀገሮችም እንደዚህ አይነት ወንጀሎች እየተፈጸሙ ነው፣ እና እነዚን ወንጀለኞች እዚህ ለስደት ተቀብለን ማስተናገድ የለብንም። ካስተናገድንም ደግሞ በፍትሐዊ መንገድ እንደዚህ መቀራት አለባቸው ብለው ነው ያቀረቡት። በምክትል መቶ አለቃ እሸቱ ዓለሙ የጎጃም ክፍለ ሀገር ተጠሪነት ወቅት በጸረ አቤተኝነት ተጠርጥረው ለስራት ተዳርገው የነበሩት አቶ ቁምላቸው ሞኩሪያ በበኩላቸው በቅድሚያ ለእስር እንደምን እንደተዳረጉ እንዲህ ሲሉ ነግረውናል። እኔ እሸቱ ዓለሙን የማውቀው በወቅቱ እኔ መተከል አውራጃ ቻግኒ ከተማ ውስጥ ነበርኩኝ። እንደ መምህርም እንደ አውራጃ ጽሕፈት ቤት ጸሐፊ ሁኜ እዛ ነበርኩ። እንግዲህ የማውቀው ከአቶ እሸቱ ዓለሙ በፊት አንድ ይደርጋባል ነበሩ፣ ሻለቀ በሻ መኩሪያ እንደዚህ የሚባሉ ይመስለኛል። ከዚያ በኋላ ይኸው እሳቸው ከሄዱ በኋላ ተለቀ እሸቱ፣ ያኔ ወታደር ነበር የሚባል ነበር ይመስለኛል። በኋላ ነው ምክትል የመቶ አለቃ የሆነው። እና የጎጃም ክፍለ ሀገር የደርግ ተጠሪ መሆናቸውን እንድታውቁ የምን ሰርኩ ላፍ ደብዳቤ ነበረ። በስም ያን የነበሩ ማውቅ የነበረው በመልክ ግን ያወቅኩት እንግዲህ ምርትና ቤትና ዘመቻ የሚባል ነገር ነበራቸው። የዞሩ ከውረጃ የምርት ዘመቻዎች ጋር የሚያደርጉት ነገር ስለነበር፣ አንድ ቀን በከተማው እየሄድኩ እያለ ብዙ ወታደሮች ያጀቡት ሰውዬ የሆነ ሽጉጥ አውጥቶ አንድ ማውቃቸውን የአውረጃው ፖሊስ አዛዥ የነበሩ ትንሽ አለቃ ቤተክርስቲያን ገላታ ሽጉጥ አውጥቶ አፍንጫው ላይ ሲደግ አየሁኝ። ነበር ነገሩ ስለ ሳበኝ ቆሜ አየሁኝ። ከዚ በኋላም ወታደሮቹ እሱ ከሄዱ በኋላ አጅበውታል። እዚያም አውቃቸውን ወታደሮች እዛ አውራጃ ውስጥ ያሉት ግማሾቹ ጓደኞች ናቸው። ይህን ይህን ሰው የዋን ናቸው ስል አይ ማተወርቀ ሸቱ እኮ ነበነው እሸቱ አለሙ የሚባለው እኮ ይሄ ነው። የደርግ ባደጎቸው መዋሉኝ እስከ በዚያው ካለው እንደገና ቀጠለን ደግሞ ያን ዕለት ማታ ለካ አንዳንድ የሚፈለጉትን ሰዎች እዛ አውራጃ ሰባት ከተሞች አገኙት። ስብሰባ አድርገዋል። ማታውኑ ስብሰባ ከተማው ጭራ አለ። እኔም ጓደኞችም አልነበሩም። አንዳንዶቹ አስተማሪዎች ናቸው። እኔ ጓደኞች ብዙ ጊዜ ከዛ ያው እኔም ወደ ቤቴ ገብቼ ኩለሌሊት ላይ ያው ቤቴ በጣም ተደበደበ። ሲደበደቡ ጊዜ ማን መስል አንድ የአባቴ ጓደኝ የሚሆኑ እዚያ አውራጃው ፖሊስ በፊት የሚሰሩ አረጋ የሚባሉ ሻምበል። በሻ አረጋ ነኝ እኔ ነኝ፣ ልጄ ክፈት አሉኝ። አይ ለምንድን አሁንም ከፍቶ ማታ እኮ ነው ስል ልጄ እባክህ ክፈት፣ ክፈት አሉኝ። በኋላ ካልከፈተህ ምናምን ይኸው ጫጫ ተሰማ። ቀጭ ቀጭ ቀጭ የሚል ደግሞ የቀጠ ድምጽ ሰማ። በመስኮት አጮልቄ ሳይ ጨረቃዋ በጣም ደምቀ ነበርና ከሀያ ከሀያ አምስት በላይ የሚሆን ሰው መሰሪ ዞ ቤቴን ከቦታል። ከዚያ በኋላ ም ልስን ለብሼ ከፈትኩኝ። ወዲያውኑ የፍጥኝ የፍትህ ያሰሩኝ። አንድ ላንድሮበር ግልጽ መኪና ውስጥ አደረጉኝና ይዘውን ሄድ። የት ነው ስል አባትህ ቤት ይህን ሄድና የአባትህን መሰረት ታስረክባለህ አሉኝ። እኔ ራሴን ችዬ ስምንት አመት በላይ የዋልኩ የምኖር ሰው ነኝ እና የአባትህን ቤት ለምን እንደ ነው እኔ ስታሉ፣ ሄዳችሁ የምትወስዱት ነገር ካለ ውሰዱ፣ ለምን እኔ ምን ያስፈልጋል አልኳቸው። በቃ መሄድ አለብህ ተባለ። ወሰዱ። ቤቴ አካባቢ ደረስኩ። እቤቴ ያሎችን ቤተሰቦችን አስከፍታሉ እኔ አላስከፍትም። ክርክር ጀመርኩ። እነሱ አንኳኩ፣ ቤተሰቦቼ ያው ከፈቱ። ህጻናትም አሉ እናቶችም አሉ። ከዚያ በኋላ ያው ገብተው በባትሪ ማብረት አብርተው ያለውን ጠቅላላ በትን መሳሪያ ወሰዱ። ሽጉጥም ቤት ልጅም ትምንትፈሉም እንዲሁም አንዳንድ ሰዎች ደግሞ በአደራ ያስቀምጡት ነገር ነበር። ብዙ መሳሪያዎችን ወሰዱ። እኔንም ያው እንደገና ጭነው ወስዶ ፖሊስ ጣቢያ ከተቱኝ። ፖሊስ ጣቢያ ጨለማ ነው፣ አንድ ክፍል ነች። ከከበው በኋላ ኪሴ ላይ ገና ግቼ ያኔ ሲጋራ ጭስ ነበር ላይተር ሲያቀጣጥል፣ አባቴ በበዶ እግሩ በሸሚዝ ጋር እዛው ኩልምት ብሎ ተቀምጧል። በጣም አዘንኩኝ አባቴን እዚ በማየቴ ነገሩ በጣም ቆጨኝ። ከዚ በኋላ ምንድን ነው አለኝ። እሱም አባቴ ማለቀሰ ተለቃቀስ። ከዚ በኋላ እንደገና ማታ አንድ ዳንጉሮ ወረዳ የምትባል አካባቢ አለች ከከተማው አንድ ሀምሳ አርባ ኪሎ ሜትር የምትርቅ ከዚያ ደግሞ የአባቴ ታላቅ አንድ አጎታችንን ፊታውራሪ እያሱ የሚባሉትን አመጡ። እንደገና ከዚያ አንድ ወረዳ ደግሞ ነበረ አምሳ ደቃ እንግዳ ተሰማ የሚባሉት ዘመዳችንን እንደገና አመጡ። ተሰብስበ አሰሩን አደር ነው። ጠዋት በልውጡ ተባል ነው ወጣን። በልዚህ ላይ አግዳሚ ወንበር ተቀመጡ ተባል ተቀመጥን። ሌሎቹም እስረኞች ለብቻቸው ተቀመጡ። ኋላ መተርከሻቱን ያኛም በደምብ አስተውዬ አየሁት። አረንጓዴ የጦር ሰራዊት ልብስ ለብሷል። እጁ ቅንፍ አድርጓል። ጫማው እስከ ግማሽ ድረስ የሆነ ሱሪዮ ራሱ በጫማ ውስጥ ሆኖ ሆነ እንደዚህ የወታደር አለባበስን የለበሰው ኬፕ አድርጓል። ው አዚያውት ከዚያ አንድ ዘመዴ ሽማግሌ ቆምላቸው የግራዝማች ማኩሮ ልጅ እኮ የአባቱ መሳሪያ ያስረክብ ነው የተባለው። እነሱ መፈተት አለበት ብሎ ሲያመለክተው ነው አይፈታም አሁን ብሎ በቃ ወደ ሰውየው በግልምጫ ሽጉጥን እየደበሰ አሳየበት። አይ እንደዚህ ስላዱ ጌታ ያለ ከዚ ወደ እኔ ቀረው። እሱ ሄደ። እኔም አንድ ሶስት ወር አራት ወር ቆየሁ። አባቴ ሌሎም ዘመዶችም አሉ። እኔ ወደ ሁን ተፈታሁና ቤተሰቦች ግን ቆዩ። ከዚያ በሚቀጥለው ከ- ከእንደገና ከአንድ ወር ከሁለት ወር በኋላ ደግሞ እንደገና መጋለጥ የሚባል ነገር ተጀመረ። ኳስ ሜዳ ነበረ። ከዚያ በኋላ ራሳቸውን ያጋለጡች ተብለን ወደ ሶስት መቶ አምስት መቶ መሆን ልጆች ከህዝቡ መሀል አጋልጡ ተባለ። የተባለው ምንድን ነው መጽፍ ነው ይቢያለው እንደዚህ አይነት ነገር አስቲከላብረን ቁጭ ብለን ይበላል ነው አንድም የተደረገ ነገር የለም። ከዚ በመጨረሻ ያውለ የሚያስቀሩትን አስቀርተው ህዝቡን ጠየቁ። እነዚህም ሰዎች እንደራሽ ናቸው ወይስ እንዴት እናርጎ ላይ ጠይቅቅም ህዝቡ ልቅሶ ጀመረ። መልቀስ ነው ተነጋሩ እንጂ የሚነገር ሰው ጠፋ። አንድ ሰው እየተነስተው ጌታ ይቅርታ ያደርግላቸው ተባለ። ከዚህ ህዝቡ በጣም አጨበጨበ። የለም አይለቀቁም አሉ። ከዚያ ገሚሹን ፈቱ። አንድ ሁለት መቶ መሆናዎችን ኮንሰንትሬሽን ካምፕ የሚባል ነገር ሄድን። ከዛ ኮንሰንትሬሽን ካምፕ እዛው ጣቢው አካባቢ ነው። ትንሽ ጊዜ ከቆየን በኋላ ደግሞ እንደገና ከነዚያ ውስጥ አንድ መቶ ሀምሳ ምናምን ሆነው ቻግኒ ወህኒ ቤት ላኩን። ከቻግኒ ወህኒ ቤት ደግሞ ወደ እንደገና እነዚህ መቶ ሀያ መቶ ሰላሳ ምን ሆና ደግሞ በሁለት መኪና ጭነው ወደ ከፍተኛ ምርመራ ተብለን ደብረ ማርቆስ ከተማ ሄድን ማለት ነው። ደብረ ማርቆስ ከተማ ሄደን ደግሞ ኮንሰንትሬሽን ካምፕ የሚባል ፍዳ የሚታይበት ሰው የሚገረፍበት በብልት ላይ ውሃ የሚንጠላጠልበት እዚያ አካባቢ ወሰዱን። ያው እንግዲህ እየጠሩን መደብደብ ጀመሩ። ሁሉም ሰው ነው በቃ የተደበደበው፣ እንደው ጥቂቶቹ ነግደኞች ጋር ሆኑ በስተቀር እኔም የዱላው ቀምሼ ያለሁ። የፍጥኝ አስረው አንጠልጥለው እግሬንም ከውንደስ ሰንበር ሁሉ አለ። እንዲህ እያደረጉ ካሰቃዩን በኋላ ከእነዚያ መሀል አንድ ሀያ ሰላሳውን አስቀርቶ መቶ ምናምን ምንሆንን ሰዎች ደብረ ማርቆስ ወህኒ ቤት ላኩን ማለት ነው። የኦሮሞ አቋር ሰብአዊ ቤት ላይ ነው። እዛ ጋ ተቀመጥና፣ ይህ የሆነው እንግዲህ እስከ ሳኔ እስከ አመት አጋማሽ ድረስ ነው። በስንት አመት አምረመረ ነው? በሺ ዘጠኝ ጠሳሚ ድረስ ነው። አክለውም ከሦስት አመታት በላይ ባስቆጠረ የስር ቆይታቸው ወቅት ስለደረሰባቸው ድብደባና በጓደኞቻቸውም ላይ ስለተፈጸሙ የሰቆቃ ድርጊቶችና ግድያዎች አንስተው ይህን ተናግረዋል ያኔ ክፍለ ሀገር ውስጥ ሁለት ሀይ ሀይስኩል ነው የነበረው። አንዱ ባህርዳር፣ አንዱ ደብረ ማርቆስ ነው። ሁላችንም እንተዋወቃለን። ከዚህ ግማሾቹ ጨለማ ቤት አሉ። ጨለማዋ ወደ አምስት ክፍል ካለው ጨለማ ውስጥ ነው ያሉት። ከአንዱ ክፍል አርባም ሃምሳም ሰማንያም የያዘ ነው። እነሱን የምናያቸው በቀዳዳ ነው። ለሽንት ሲወጡ በጠዋት በአስራ አንድ ሰዓት ነው። ማታ ደግሞ በአስራ አንድ ሰዓት በ በኢትዮጵያ አቆጣጠር ማለት ነው። ታስረው ነው። አንድ ለሁለት በግርግብረት ታስረዋል። በአንድ ግርግብረት ሁለት ሁለት እየሆኑ የታሰሩ ናቸው። እንግዲህ እናያቸዋለን። ግን አንድ ቀን አንድ ክስተት ተከሰተ። በኢትዮጵያ አቆጣጠር ነሐሴ አንድ ቀን ይመስለኛል ወይም ሀምሌ ሰላሳ ይሆናል። እለቱ ግን ቅዳሜ ነው። ልክ በአስር ሰዓት በኢትዮጵያ ሰዓት አቆጣጠር የወህኒ ቤቱ ደወል ተደወለ። ያ ደወል ሲደወል ግቡ ማለት ነው። እኛ ደግሞ የተለመደ አይደለም። ሁል ጊዜ ግቡ የምንባለው በአስራ ሁለት ሰዓት፣ በአስራ ሁለት ተኩል፣ በአንድ ሰዓት አካባቢ እንደዚህ ብለን ነው ያለችን ጊዜ ትቤቱ አልተባለው ምንድን ነው እየተባባል ነገባል። በመጨረሻ ያው ቤቱ ተዘጋ። እኩለ ሌሊት ላይ አምስት ሰዓት ስድስት ሰዓት አካባቢ የሆነ ጫጫታ ተሰማ። እኔ ከታሰርኩበት እስር ቤት በስተጀርባ አንድ ስምንት ክፍል አለ። ከስምንቱ አምስቱ ላይ ጨለማ ውስጥ ያሉ ልጆች ነች የታሰሩት እና ከዛ በምን የሚንጫጨል ነገር ይሰማል። ያ ምንድን ነው የታሰሩበትን ብረት በመርት የለው በምናም እየመቱ ሲፈቱ ነው። ሌላው ነገር ደግሞ ህዝቡን የሚዘምሩ ዘጅ የሲቀድቅ ያለው ድብድግልቅ ቀን ሀገር ከሆነ መውጣት ምን ማድረግ አችልም። አዘነ አይ ነገር ያለም ነገር። ከዛ በኋላ እነዚህ የደረቅ እስረኞች የሚባሉ አሉ። ሬሳ ወይም አንድ ነገር ሲሆን ታማኝ የሚባሉ ነገሮች አሉ። እነዛን ከእኛ ክፍል ሁለት ጉምብ ወጥተው ስለነበረ እነሱ ለካ የሄዱት ከሶስት ቀን በፊት ጉድጓድ ተቆፍሮ ነበር። እዛው እስር ቤት ራቅ ብሎ ፊት ለፊት ነው። እሸቱ አለሙ ካለበት ቢሮ አጠገብ ነው። ከተራራ ሰብ ነው። በጣም ትልቅ ጉድጓድ የተቆፈረው ከዛ በኋላ እነዚህ ጉምብዞች ደረቅ እስረኞች ነበሩና በነገጠው ጠዋት አብሎ አንዱ ነገሬ ምንድነው ስል ነከሌን ነከሌን ነከሌን ነከሌን እኮ ወስቃ ገደሎቸው። ስንት የሆነ ከሰላሳ እስከ ሰላሳ አምስት አርባ ሊሆን ይችላል። ብዙ ስለሆነ እኔ ወደ አምስት ሰው ነው ስድስት ሰው ነው የጎተትኩት፣ ግማሹን በቀር የለን ያደረኩት። እንዴት ነው አገዳደሉ አልኩት? ቤተ ክርስቲያን ውስጥ አለ ከሆኝ ቤት ከቤተ ክርስቲያኑ ጀርባ ሚካኤል ቤተ ክርስቲያን አለ ቅዱስ ሚካኤል፣ እዚያ ጋር በገመድ እያናቁ ነው የሚገሉት። በገመድ ይታነቅና ጨለማ ነው አለ ስንል ለምንሰማ አለ ከዚያ በኋላ ትንሽ ቆይቶ መጥቶ ውል ፊታችን ሲወድቅ ፊታቸውን የሸፈኑ ማናጋቸው ወታደሮች ደግሞ እዚህ የጫማቸው በቃ የአይሮ ለት ጫማ የሚባል ነገር እሱም ይመስላል በሱ ሆዳቸውን ይረግጣሉ አለ ያንን ሆዳቸውን ከረገጡ በኋላ በቀውሰዱ ይላሉ አሉ ከዛ እኛ እየጎተትን በበሬለ እያደረግነው እዚያ ከተቆፈሩ ጉድጓድ ወስድ መጨመር ነው አለ በተለይ አንዱ ሰው ይህ ከሌ አንድ ሲያምረኝ የሚባል አበደኛችን ነበረ እሱ እያጣጠረ ሊናገርም እየፈለገ ከነ ነፍሱ አልወጣል ቢል ቢደበድቡት አንገትም ሚሞቱት በዚህ በካረቴ ሚሞቱት ያለ በጣም ስለች ወርውር ተባለ። ከነ ነሱ ነው የወረወልነው አለ በሚቀጥለው ሳምንት ደግሞ ልክ ዘሴም አይነት ሀብን አደረገ ቅዳሜ ነው ያኔ። ቅዳሜ እንግዲህ ነገሩ ገባን። እያንዳንዳቸውን ወደ ክፍር እንሄድ አሁን ኔ ሳራ ነው ሳራ ነው እያለ ነው በነ ሄድ ያን ዕለት ቅዳሜ ግን ከጨለማ ቤትም ከጨለማ ቤት ውጭ ከወይን ቤት ከታሰሩትም ወሰዱ ያኔ ደግሞ አርባ አርባ አምስት ይሆናል። እንደገና ልክ ተለመደው ሰዓት ከዚ በኋላ ያው ከጨለማ ውስጥ ሰዎች ሲወስ ይሰማል። ጨዋቱም ድምፁም መፈክሩ ከዚያ ደግሞ እኛም ከታሰርንበት አካባቢ በመስኮት እየመጡ መስኮቱ እዚህ ፍርግርግ ነው። እጅ ያስገባል፣ ዘመድ ያስገባል። ከዚ በኋላ እየመጡ እኔ አስራ ሰባት ቁጥር ነበርኩኝ ከፊቴ ሀያ ሶስት ሀያ ሁለትም አስራ ዘጠኝ እንደዚህም እየጠሩ ሲወስዱ አለው። በመስኮት ማየት ክልክል ነው ተብለናል። ከዚያ ከኛ ክፍልም መጥተው ሁለት ሶስት ልጆች አወጡ። ያኔ በመስኮት ገመድ ይላክላቸዋል። በገመድ እንዴት አድርጌ ልሰረው ይላል። እንዲ እንዲያርገሳል ይባላል። ከዚያ ሲታሰር የመጡ ይወስዳሉ። ፊት ለፊት ግን ያየሁት ምንድን ነው እሸቱ ተከቦ ቁሟል። በእርግጥ ጨለማ ቢመስልም ወገብ እሱ መኖሩ እሱን ደግሞ ያየቡ ሰዎች መኖራቸውን አውቃለሁ። እነዚያ የወሰዱ የሚቀብሩ ነው የሚወረውሩ። ደረቅ እስረኞች ደግሞ እሸቱ መኖሩ ይነግሩ ለብን ሁሉንም ቼክ ያደረገል። በተለይ አንድ የእኔ ዘመዴ ባል ደስታ ተሰማ የሚባል ወረዳ አስተዳዳሪ ነበረ። እሱን ሲያገኝ በሽጉጥ አፍንጫውን መጥቶ እኔ ፊት ለፊት ከአንተ ጋር ይነጋገራሉ። አንተ ደግሞ በኋላ በኋላ ሆነ ጀርባ ጀርባ አይነት ሰዋ ሚላለች አንተ ጸረ ህዝብ ብሎ በአፍንጫው እስከሚደማ ድረስ በሽጉጥ መጥተው ብለውኛል። እና አሁን እንደገና ሶስተኛው የመጨረሻው ጊዜ ደረሰ። ተለያየን በተለይ አንድ ጓደኛ ሙሉ ካሳ የሚባል ልጅና እኔ በቃ ዛሬ እኔ ታራ ነው ተባብለን፣ ተለያየን። ከዛ በኋላ እንግዲህ ሙሉ ካሳ ጓደኛዬ ሲሄድ አየሁት። እሱም ቃል ገብቶ ስለነበረ ሲሄድ አይዞህ ወንድሜ እልሃለሁ ብሎኝ ስለነበረ ብቻው ጓደኛ ያችን ያለትን ቃልም አደረገ። እሱ እንግዲህ የገፉ እየመቱ እየደበደቡ እየደበደቡ ወሰዱት። ልክ ከክፍል ወጥቶ ወደ ግራ እስከሚታጠፍ ድረስ ተለያየን። በነገተውም እነዛ ቢቀብሩ ሰዎች ሲነግሩኝ የአንተ ጓደኛ ኳንተ ከነ ነፍሱ ነው የቀበር ነው አሉኝ። ሙሉ ካሳ አደም ለው ይባላል የአዲስ አበባ ዩኒቨርሲቲ ሶስተኛ አመት ነው ለፊል ሰርቪስ ቆጥቶ ነው በዛ የቀረው። እና ከዛ እንዲህ እያደረጉ ነው የጨረሱት። መቶ ቀሸቱ በዚህ በድርጊቱ ላይ መሳተፉን በደምብ ጠርጌ ነው የማውቀው። በመጨረሻም ፍትህን እንደምን እንደሚሹ ሲገልጡ ያሉት ይሄን ነበር። ህጉ በሚፈቅደው መሰረት ቅጣት ማግኘት አለበት። እኔ እሱ ተቀጡ እሱ ታሰ ሱ ማግኘው ነገር የለም ሰዎች በጠብመንጃም ሆነ በምርጫ ስልጣን ላይ ሲወጡ አግባብ ያልሆነ ህብረት ሲሰሩ መጠየቅ እንዳለ ማወቅ አለባቸው። ምኞጠ ይሄ ነው እንጂ በምን ማለት በቂ መኝነትም አይደለም። እኔ በዚህ ነው ማምነው። ከሰውን የክሱን ሂደት በአካል ፍርድ ቤት በመገኘት ያለማቋረጥ የተከታተሉት የኔዘርላንድስ ነዋሪው ሲራክ አስፋው የፍርድ ቤቱን የከሳሽና ተከሳሽ ክርክር ክራሞትና መጪውን ቀነ ቀጠሮ አስመልክተው ይህን ነግረውናል። በእርግጥ አቃቤ ሕጎቹ ያቀረቡት ኢትዮጵያ ውስጥ በተለያዩ በውጭ ሀገር የሚገኙ እና እሱ ቤት ውስጥ የተያዙ ማረጋገጫዎችን ነው። ከመታወቂያው ጀምሮ ፎቶ አልበም፣ ዶክመንቶች የተጻፉ ኢትዮጵያም የቀረበበትን ክስ የያዙ ዶክመንቶች ናቸው። እንግዲህ እሱን ከነፊርማው አቅርበው አቃቤ ሕጎቹ የወታደርነት መታወቂያው ላይ ያለውን ፊርማ የዲፕሎማቲክ ፓስፖርቱ ላይ የነበረውን ፊርማ እና በኋላ ያንን ድሮ ጎጃም ውስጥ በአስራ ዘጠኝ ሰባ አመተ ምህረት በኢትዮጵያ የፈረመባቸውን ሰዎች እንዲገደሉ እንዲታሰሩ የፈረመባቸውን እና ንግግር ያደረጋቸው አንዳንድ ዶክመንቶች እነሱን አቃቤ ህጎቹ ይዘው ቀርበዋል። ብሎም ደግሞ በፈረንጆቹ ከሁለት ሺ አስራ ሁለት ጀምሮ ሲከታተሉት ነበር ፖሊሶች እና በስልክ ከሰዎች ጋር ይነጋገር የነበረው በሙሉ ተቀርቷል። በተለይ አስፈላጊ አስፈላጊ የነበረውን ቀርተውታል። እንደ ምሳሌ ለመስጠት ያህል በጣም በሕይወቴ የማዝነው እና የሚጸጽተኝ አንድ ጥሩ ነገር በብዙ ውለታ የሰሩልኝን ጄኔራል እኔ ራሴ መግደሌ ነው። ስልሳዎቹ ሲገደሉ እኔ የገደልኳቸው እሳቸውም ብሏል። ይሄንን ከአንድ ኢትዮጵያዊ ጋር ሲነጋገር የተቀዳ ነው እና ያ እንግዲህ ስልሳዎቹ ሲገደሉ በአካል እዛ ነበር ማለት ነው። የጎጃሙ ብቻ ሳይሆን አቃቤ ሕጎቹ ይዘው የሚመጡት የስልሳዎቹንም የተገደሉበትን ቀን ነው። ያንን ይዘው እንግዲህ አቃቤ ሕጎቹ በቂ ምስክሮች አቅርበዋል። በአይን የሚያውቁትን ሰዎች እና የሚጠይቁት ምስክሮቹም አቃቤ ሕጎቹም የሚጠይቁት የእድሜ ልክ ስርዓት ነው ይሄንን የእድሜ ልክ ስራት ትንሽ ባባራ ሆላንድ ውስጥ በአሁኑ ጊዜ አርባ ሰዎች ብቻ ናቸው የእድሜ ልክ ስራት ተፈርዶባቸው ያሉት። እና እንደዚህ አይነት ትልቅ ወንጀል ሰው ፍርድ ቤት ሲቀርብ ሆላንድ ውስጥ ከሁለተኛ የዓለም ጦርነት ጀምሮ ይሄ ለመጀመሪያ ጊዜ ነው። ፍርድ ቤትም ይህን ያህል ተቀምጦ አያውቅም። አንዳንድ ትንንሽ ክሶች ከሩዋንዳ ያመለጡ እንደዚህ ሰው የገደሉ ሰዎች ቀርበው ያውቃሉ። መቶ አለቃ አለሙሸቱ ግን ተራ ሰው አይደለም። አንደኛ ከመቶ ሀያዎቹ መሀል አንዱ ነው። ከመቶ ሀያዎቹ አልፎ አስራ አራቱ የኮሎኔል መንግስቱ ኃይለ ማርያም ሐዋርያቶች ተብለው ወደ አስራ አራቱ ጠቅላይ ግዛት ከተላኩት ውስጥ አንዱ እሱ ነው እና እዛ ላይ ክሱን አጠንክረውታል እሱም ያንን አልካደም እና አቃቤ ሕጎቹ የሚሉት እንግዲህ ያንን ነው። በደንብ የያዙት ማረጋገጫ ሰነዶች አሉን፣ መታወቂያውን ይዘናል። የደርግ አባል ነበረ። ጎጃም ውስጥ የመጨረሻው ቃል ሰጪ እሱ ነበር። ከዛ አልፎ ሰዎች እንዲገደሉም እንዲታሰሩም ፈላጭም ቆራጭም እሱ ነበር እና ሰዎች በህግ ፍትሃዊ ባለው ስርዓት ሳይሆን ታስረው የነበረው ወይ ለሞት እንትን ያሉት ያለ ፍርድ ያለ ምንም ችሎት የእሱ ፊርማ በቂ እንደነበረ እሱን ነው አቃቤ ህጎቹ ይዘውበት የመጡት መቶ አለቃ እሸቱ አለሙ። ከመከላከያ ጠበቆች በኩልስ የቀረቡት የመከላከያ ክርክሮች ምን ነበሩ? የመቶ አለቃ አለሙ እሸቱ ጠበቆች የሚሉት ምንድን ነው? አንደኛ ፊርማው የእሱ አይደለም፣ እነዚህ ሰነዶችም የሀሰት ናቸው። እነዚህ ሰነዶች ኢህአፓ አትሞ አዘጋጅቶ ክብ ነገሮች ስም ጋር አድርጎ ጋዜጣ ላይ እንዲወጣ ያደረገው ነው እንጂ መቶ አለቃ እሸቱ አለሙ ምንም ወንጀል ሰርቶ አያውቅም። በእርግጥ የደርግ ተወካይ ነበረ፣ በእርግጥም ጎጃም ነበር። ግን ጎጃም ውስጥ የአንድ አመትም አልቆየም። አንድ ወር ቢሆን ነው የቆየው። ምክንያቱም ወደ ራሻ ከመንግስቱ ኃይለማርያም ጋር ወደ ኪውባ ይጓዝ ነበር። ብዙ ጊዜም አዲስ አበባ ነበር የሚቀመጠው እና ለዚያ ደግሞ ባለቤቱ ትመሰክራለች። ምክንያቱም ጎጃም ኖሮ አያውቅም ብለው ነው አንዱ የሚያቀርቡት። በአካል በሰውነት ጎጃም ውስጥ አልነበረም ነው። ሁለተኛው የሚያቀርቡት ምንድን ነው? ሌላ እሸቱ የሚባል ነበረ ሻምበል። ምናልባት እሱም ማለታችሁ ይሆናል እንጂ ይሄኛው እሸቱ አለሙ እዛ ጋር በጭራሽ እንደዚህ አይነት ነገር አይቶ አያውቅም። ቅድም ሳልል ያለፍኩት እሱም ጠበቆቹም የሚሉት ምንድን ነው ጎጃም ውስጥ እሸቱ አለሙ የነበረ ጊዜ እስር ቤት አልነበረም የጦር ካምፕ አልነበረም ጦርነት አልነበረም አይሽብር የሚባለውንም ነገር አያውቅም እሱም አላውቅም ነው የሚለው የእሱም ጠበቆች የሚሉት ልክ ያንን ነው እሱ የሚለውን ነው እንደዛ ነገር በእሸቱ አለሙ ጊዜ የለም ምናልባት ከሱ በኋላ የመጣው ሰውዬ ይሆናል እንደሱ ያደረገው ነው የሚሉት አለቃ እሸቱስ ራሱን ችሎ ለመከላከል የሰጠው ቃል የመከራከሪያ ነጥቦች ነበሩ። አው በዛ ደረጃ ፍርድ ቤት ላይ ቆሞ ለመከራከር ትንሽ የቋንቋ ችግር ነበረ። ለማለት የሞከረው ምንድን ነው፣ የተሳሳተ ሰው ነው የያዛችሁት፣ እናንተ የምታስቡት እሸቱ እኔ አይደለሁም፣ ሌላ ሰው ነው። እኔ እንደዚህ አይነት ወንጀል ፈጽሜ አላቅም። በእርግጥ የሚጸጽፈኝ የደርግ ተወካይ ሆኜ የአራት ሺ ዓመት ታሪክ ያላት ሀገራችንን ሰዎች አሳስተውን ኮሚኒዝም ምን እንደሆነ ሳይገባን ኮሚኒስቶች ነን ብለን ሀገራችንን እዚህ ላይ መጣላችን ያሳዝነኛል። ግን እኔ እዚህ የቆምኩት ለመንግስቱ ኃይለማርያምም ሆነ ለማንም የደርግ ተወካይ ሳይሆን ለራሴ ለግሌ ስል ነው እና ስለዚህ ፍርድ ቤቱንን በነጻ ነው መልቀቅ ያለበት ነው የሚለው ብይኑ መች ይሰጣል? ከዚህ በኋላስ ሌላ የይግባኝ ሂደት ሊኖር ይችላል የሚል ግምት አለ አለ የይግባኙ ግምት እንግዲህ ከብይኑ በኋላ ነው የሚሰጠው እና ብይኑ አሁን በአንድ ዴሴምበር ፍርድ ቤቱ ለአጭር ጊዜ ይቀመጥና በአስራ አምስት ዴሴምበር ይሰጥ ይሆናል ነው ገና ሊያልፍም ይችላል። ዳኛዋ ያሉት ምንድን ነው? በተቻለ መጠን ቱ ሁለት ሺህ አስራ ሰባት ሳያልቅ ፍርዱን ለመስጠት እንሞክራለን ነው የሚሉት። እንግዲህ እዛ ላይ አንዳንድ ችግሮች ተፈጥረዋል። ለምሳሌ ከነዛ ችግሮች መሀል አንዱ የእሱ ጠበቆች ይሄ ፍርድ ቤት አለም ውሸቱ ላይ ሊፈርድበት አይችልም። ስለዚህ ዳኞቹም ትክክል አይደሉም፣ ሌላ አዲስ ፍርድ መካሄድ አለበት ነው የሚሉት። ፍርድ ቤቱ ደግሞ የሚለው አለም ውሸቱ ሆላንዳዊ እስከሆነ ድረስ በዜግነቱ እኛ ፍርዱን መስጠት እንችላለን ነው የሚሉት። እሱን ገና መታየት ያለበት ነው ተብሏል። እና እሱ ከታየ በኋላ አሁን በአንድ ዴሰምበር ውሳኔ ሰጥተው በአስራ አምስት የመጨረሻውን ፍርድ ለመስጠት ይሞክራሉ። ከዛ በኋላ እንግዲህ ይግባኝ ማለቱ የሚቀር አይመስለኝም። እኔም በግሌ ይግባኝ የሚል ይመስለኛል። ቀጣዩን የፍርድ ቤቱን ብይን ከውሳኔ በኋላ ይዘን እንቀርባለን።